ጸጋው የተሰጠሽ ከላይ ነው ከሰማይ። ምንም አልጨመርንም እኛ በምድር ላይ። ከእግዚአብሔር በላይ ማንም ክብርሽን አይጨምርም። ከንጉሡ በላይ ማንም ሊያነግሥሽ አይችልም። ጸጋው የተሰጠሽ ከላይ ነው ከሰማይ።